ህዳር 1918 ጀርመን ተሸነፈች። የመጀመሪያው የዓለም ጦርነት አበቃም። አሸናፊዎቹም ዓለምን በሚሹት መንገድ ዳግም ለማደራጀት በድል ማግስት ቬርሳይ ፈረንሳ ውስጥ ተሰበሰቡ። 200 ሚሊዮን የሚገምተውን ጥቁር ሕዝብ እጣ ፈንታ ግን ድል አድራጊዎቹ ከቁብ አልቆጠሩትም። ዱቦይስ ግን ወገናቸውን እንደ ዓለም ገዢዎች ሊረሱት አልተቻላቸውም። 200 ሚሊዮን የሚገመተው ጥቁር ህዝብ በዚህ ታላቅ የለውጥ ሂደት አለመወከሉም ጻፉ። ዱቦይስ ታላቅ ድቀት ነው። ዱ ቦይስ አዲስ በሚዋቀረው የዓለም ስርዓት ውስጥ አፍሪቃ እንድትወከል ይፈልጉ ነበር ይላሉ በኒውዮርኩ የኮሎምቢያ ዩኒቨርሲቲ የአፍሪቃ ጥናት ፕሮፌሰር ማማዱ ዱዩፍ። ጥቁር አሜሪካዊ ናቸው፣ ደራሲ ናቸው፣ ፈላስፋ ናቸው፣ የመብት ተሟጋችም ናቸው። ዊልያም ኤድዋርድ በርግሃርት ዱ ቦይስ ጽፈው አልቀሩም። እውቀት፣ ስም ዝናቸውን በሙሉ ተጠቅመው ለጥቁሮች መብት መታገያም ገንዘብ ያሰባስቡ ያዙ። ጉባኤ ጠሩ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሹማምንት እንዲረዷቸው ጠየቁ። መልሱ ግን ጆሮ ዳባ ልበስ አይነት ነበረ። በፈረንሳይ ምክር ቤት ብቸኛው ጥቁር እንደራሴ ብሌስ ዲያኝ ግን የፈረንሳዎችን ፍቃድ ማግኘት፣ ቅኝ ከሚገዙ የአፍሪካ ሀገራት ጉባኤተኞችን መሰብሰብ፣ በነጻነት መነጋገሩ ሁሉም በእርግጥ ከባድ ነበረ፣ ግን እጅ አልሰጡም። 57 ተሳታፊዎች ለመጀመሪያው የአፍሪካ አንድነት ጉባኤ ተሰበሰቡ። ፓሪስ የካቲት 16 1919። እነዚህ ጥቁር መሪዎች የሚያራምዱት ሀሳብ የዓለምን የፖለቲካ ስርዓት ለመቅረጽ በሚደረገው ውይይት አፍሪቃ መወከል አለባት የሚል ነበር። የአፍሪቃ ጉዳይ በጥቁሮች መቅረብ አለበት የሚል ነበር። ይህ ውክልና አፍሪቃ ከአንደኛው የዓለም ጦርነት በኋላ በሚኖረው ስርዓት እንድትሳተፍ ይረዳታል ባዮች ነበሩ። ቅኝ ገዢዎች፣ በተለይም የብሪታንያ ቅኝ ገዢዎች የጥቁሮቹን ጉባኤ በአይነ ቁራኛ ይከታተሉት ነበረ። ጉባኤተኞቹም ቅኝ ገዢዎች ጥያቄያቸውን በቀላሉ እንደማይቀበሏቸው ጠንቅቀው ያውቁታል። በበርሊን የሆምቦልት ዩኒቨርሲቲ የአፍሪቃ ታሪክ አጥኚ ፕሮፌሰር እንድሪያስ ኤከርስ እንደሚሉት በተለይ ዱ ቦይስ የቅኝ ገዢዎቹን አቋም አስቀድመው ቢያውቁትም ዝም ብሎ መቀመጥ መፍትሄ እንደማይሆንም አላጡትም። የአውሮፓና የሰሜን አሜሪካ ፖለቲከኞች ለቀኝ ተገዢዎቹ ነጻነት እንደማይፈቅዱ አስቀድመው አውቀውታል። ይሁንና የቀኝ ተገዢዎቹ ስቃይና ሰቆቃ እንዲሻሻል ለመጠየቅ ወይም ለመታገል አጋጣሚውን ለመጠቀም ሞክረዋል። የመጀመሪያው የአፍሪካ አንድነት ጉባኤ ፓን አፍሪካን ኮንግረስ በሶስተኛ ቀኑ ተጠናቀቀ። የአቋም መግለጫው አፍሪካውያን ቀስ በቀስ የየራሳቸውን አስተዳደር እንዲመሰረቱ ሀሳባቸውን በነጻነት የመግለጽ፣ የመሬት ባለቤትና የመማር መብታቸው እንዲከበር ይጠይቃል። በአፍሪቃ ታሪክ በጣም አስፈላጊ ከሆኑ ክስተቶች አንዱ ይሉታል ፕሮፌሰር ዲዩፍ። ይህ በጣም ጠቃሚ ስፍራ የሚሰጠው ክስተት ነው፣ ምክንያቱም አፍሪቃውያንና የአፍሪቃ ዝርያ ያላቸው ሰዎች ዓለም አቀፍ ንቅናቄ መፍጠር የጀመሩበት ወቅት ነበርና። ይህ ንቅናቄ በድርድሩ ላይ ቀጥተኛ ተጽዕኖ አልነበረውም፣ ግን በሁለቱ ጦርነቶች መሀል በነበረው ጊዜ ወሳኝ ሚና የተጫወተውን ንቅናቄ ፈጥሯል። የአፍሪቃ አንድነት ጉባኤ ከዚያ በኋላ ለንደን፣ ኒውዮርክ፣ ማንቸስተር ተደርጓል። በኋላ የየሀገራቸው የነጻነት ታጋይና መሪ ለመሆን የበቁት የኬንያው ጆሞ ኬንያታና የጋናው ኮዋሚን ክሩማ የዚህ ጉባኤ ውጤቶች ናቸው። የዛሬው የአፍሪቃ ህብረትም ትናንት መቶ ዓመት የደፈነው የአፍሪቃ አንድነት እሳቤ ውጤት ነው። የህብረቱ ኮሚሽን ፕሬዚደንት ሙሳ ፋኪ በዘንድሮው 2019 ዘመን መለወጫም ህብረታቸው የአፍሪቃን አንድነት ለማጠናከር እንደሚጥር ቃል ገብተዋል። ከቢራዊነቱ ግን አሁንም ሩቅ ነው